ከ17ቱ የምዕት ዓመቱ የልማት ግቦች ሁለተኛው የሆነውና በ2030 ረሃብን ማጥፋት ወይም ዜሮ ረሃብ ማስመዝገብን እንዴት ማሳካት ይቻላል በሚለው ጉዳይ ዛሬ አዲስ አበባ ላይ በተደረገው ዓለም አቀፍ ጉባኤ ይህንን እቅድ ኦን ለማድረግ የምግብ ድጋፍ ማድረግ ቁልፍ ጉዳይ መሆኑ ተመልክቷል። በተጨማሪም ዓለም አቀፍ የምግብ ድጋፍ የልህቀት ማዕከልን አዲስ አበባ ላይ ስለማቋቋም ውይይት እየተደረገበት ነው። ይህንን እቅድ ለማሳካት መሰራቱ እንዳለ ሆኖ በኢትዮጵያ 7.8 ሚሊዮን ዜጎች አስቸኳይ የዕለት ደራሽ እርዳታ ይቀርብላቸዋል። የዓለም የምግብ ድርጅትና መንግስታዊ ያልሆኑ ድርጅቶችን ጥምረት ድጋፍ ሳይጨምር ከመንግስት ብቻ ይህንን ለማሳካትም በየአመቱ ከ8 ቢሊዮን ብር በላይ ይመደባል ያሉት የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ መጀመሪያ ኢትዮጵያ ውስጥ ረሃብ ተወግዷል ወይ ተብለው ለተጠየቁት ተከታዩን መልሰዋል። ረሃብ የሚለው ረሃብ እኛ ገር የለም ረሃብ የሚመጣው ምላሽ ታሰተ ስትቀር ነው። ለዛ ነኛ ምግብና ምግብነት ካሉን አቅርቦት እያቀረቡን ያለ ነው እና ምግብና ምግብነት ካሉ አቅርቦት ስለምናቀር ተረጆ ክፍል እንደማናችንም ማለት ነው። እንደማናችንም በቀን ይመገባል። ስለዚህ ረሃብ የለም ነው። ረሃብ የሚኖረው ምንድን ነው? አቅርቦት ከሌለ ነው እያቀረብን ያለ ነው። በሀገሪቱ እየተከሰቱ ያሉት መፈናቀሎችና መሰል ችግሮች በምግብ ራስን የመቻል ውጥኑ ላይ ምን ያህል ተጽዕኖ አሳድረዋል? ያልናቸው አቶ ምትኩ ምላሽ ሰጥተውበታል። አንደኛ በምርት ስራ ላይ ያሉ ሰውና የተነጠሉቱ፣ ሁለት ደግሞ በምዕራብ ሀገራችን ክፍል ያሉት አካባቢ ደግሞ ትርፍ አምራቾች ናቸው። ስለዚህ ለእነዚህ ሰዎች በቀያቸው ቢሆኑ ኖሮ ማምረት የሚችሉቱ በመፈናቀላቸው ምክንያት ሁለት ጉዳት ነው ያለነው። አንደኛ ከምርት ተግባር ተነጥለዋል። ሁለት መንግስት ለሌላ ስራ ማዋል የሚገባውን በጀት ለእርዳታ ውሎታል። እዚህ ጉዳት አለው ነው ዋናው ነገር ምንድነው? አሁን ትልቁ ነገር ህግ በላይነትን በማስከበር ዜጎቻችን ወደ ቀድሞ ቀያቸው መመለስ፣ ከተመለሱ በኋላ ደግሞ ባሉበት ቦታ እርዳታ ማቅረብ የራሳቸው ምርትና ገቢ እስከሚያገኙ ድረስ፣ ይህን በማድረግ ትልጠጠ ባህሪ እንዳይኖረው የማገድ ስራ ነው እንግዲህ ትልቅ ነገር እየሰራ ነው ያለ ነው። ኮሚሽነር ምትኩ ካሳ እንዳሉት ከሰሞኑ በሀገሪቱ የተስተዋለውን ችግር በተመለከተ ከክልል በቀረበልን ጥያቄ መሰረት በዶዶላ ለ3366 ሰዎች በሰበታ ደግሞ ለ1100 ሰዎች እርዳታ እያደረግን ነው ብለዋል። በተረፈ ግን በሌሎች ቦታ ቦታዎች ጥያቄዎች አልቀረቡልንም ብለዋል። በአማራ ክልል ዋግ ህምራ ዞንም ለ128 ሺህ ህዝብ እርዳታ እያደረግን እንገኛለን ብለዋል። የዓለም የምግብ ፕሮግራም ምክትል ዋና ዳይሬክተር ወይዘሮ ቫለሪ ጓርኒየር የልማት ግቡ ይሳካል የሚል እምነት እንዳላቸው በመጥቀስ ተቋማቸው በኢትዮጵያ ሰፊ ድጋፍ እያደረገ መሆኑንም አመልክተዋል። የዓለም የምግብ ፕሮግራም በኢትዮጵያ ለረጅም ዓመታት ሰርቷል። በኢትዮጵያ ያለን ፕሮግራምም በዓለም ካሉም ፕሮግራሞች አንዱና ትልቁ ነው። በዚህም የተፈናቀሉ ሰዎችና ስደተኞች አስቸኳይ የሆነ ሙሉ ድጋፍ እንዲያገኙም እናደርጋለን። በተጨማሪም በትምህርት ቤት የምገባ ስራ ውስጥም ሰፊ ተሳትፏለን። ተማሪዎች ምግብ እንዲያገኙ በማድረግ ወደ ትምህርት ቤት እንዲሄዱ እንሰራለን። አርሶ አደሮችም መሬታቸውን በተሻለ ሁኔታ እንዲጠቀሙበት በሚያግዙ እንደ የውሃ ጥበቃና የአፈር ዕቀባ ያሉ ስራዎች ላይ እንዲበረቱ ተሳትፎ እናደርጋለን። ድርቅ ጎረቤታችን ሆነዋል የሚሉት አቶ ምትኩ ካሳ፣ ሀገሪቱ እርዳታ እየሰጠች መቀጠል ስለማትችል በዘላቂነት የአርሶ አደሩን ህይወት ለማሻሻል እየሰራ እንገኛለን፣ አሰራሮችንም ዘርግተናል ብለዋል። ድርቃውን በሀገራችን የአስር ዓመት ክስተት የነበረው 1966 ተከስተዋል። ሰባ ሰባት ቀጥሎ ሰማንያ አራት እያለ ነው በየአስር ዓመት የነበረው። አሁን ግን ከአየር ንብረት ለውጡ ጋር ተከትሎ ጎረቤታችን ሆነዋል። ቲዝ እንደሚክ ማለት ነው። እዚህ እርዳታ እያቀረብን እንዘልቃለን ወይ? አይቻልም። ለዚህ ያለ ድል ምንድን ነው? ሁለት ነው አሁን ኒው ወርኪንግ የሚባል አዲስ አፕሮች ነው። የኒው ወርኪንግ የሚባለው ምንድነው? እርዳታ ለአጭር ጊዜ፣ ልማትን ደግሞ በመካከል ረጅም ጊዜ በተመሳሳይ ድርቅ የሚጠቁ አካባቢዎች ላይ ተመሳሳይ ታርጌት ግሩፕ ይዘን ነው እየሰራን የምንገኘው ። ድርቅ ጎርፍና ግጭት የዚህ ግፍ ፈታኝ ችግሮች መሆናቸው ተነስቷል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨናኝ ከአዲስ አበባ